ዓመቱን አሳልፈ ከዚህ ያደረስከን ዓመቱን አሳልፈ ከዚህ ያደረስከን ስለ ሁሉም ነገር ጌታ ሆይ ተመስገን። ስለ ሁሉም ነገር ጌታ ሆይ ተመስገን። ስለ ሁሉም ነገር ጌታ ሆይ ተመስገን። ስለ ሁሉም ነገር ጌታ ሆይ ተመስገን። አመቱን አሳልፈ ከዚህ ያደረስከን አመቱን አሳልፈ ከዚህ ያደረስከን ስለ ቸርነትህ ጌታ ወይ ተመስገን ስለ ቸርነትህ ጌታ ሆይ ተመስገን እ ስለ ቸርነትህ ጌታ ወይ ተመስገን ስለ ቸርነትህ ጌታ ወይ ተመስገን። አሁንም ቀሪውን ጊዜያችን እግዚአብሔር መንፈስ ቅዱስ ባርኮልን ጉባኤያችን ተረክቦ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። አሁን ማስታወሻችሁን አውጡ ሁላችሁ። ባለፈው ስለ ንስሐ ተምረን ነበር። ንስሐ ከእምነትና ከኑዛዜ ጋር ተግባራዊ እንደሚሆንም አውስተን ነበር። እና ትንሽ ያለፈውን ለማስታወስ ያህል ንስሐ ማለት ያለፈውን መጥፎ ስራ ያለፈውን ኃጢአት መተውና ከእግዚአብሔር ጋር እንደገና መታረቅ ማለት ሆኖ የማይበድል እንደሌለ በዚህ ምድር ተነጋግረን ነበር። እነ ሙሴ እንደ በደሉ፣ እነ ዳዊት እንደ በደሉ፣ እነ ሶሎሞን እንደ በደሉ እኛ ዛሬ ጻድቃን ብለን የምንጠራቸው ሁሉ ያን ጊዜ በድለው እንደተገኙ በኋላ ደግሞ በንስሐ ተመልሰው ይቅር እንደተባሉ በበለጠም ክብርና ጸጋ እንደተጨመረላቸው አውስተን ነበር። እና እዚህ ላይ ማሳሰቢያው ምንድን ነው? አይ እንግዲያውስ እየበደሉ ይቅር መባል ካለ ኃጢአት እየሰሩ ንስሐ መግባት ካለ ለምን ይሄን ይሄን ሰርቼ በኋላ ለምን ንስሐ አልገባም ማለት ሌላ ወንጀል መሆኑን ነው። ሌላ ኃጢአት መሆኑን ነው። ምክንያቱም አንዳንድ ሰዎች ሰምታችሁ እንደሆነ ና አባቱንስ እሱን እንዲህ ካደረግኩት በኋላ ከዚያ ለምን ንስሐ አልገባም፣ በግንባሩ ደፍቸው ከዚያ በኋላ ንስሐ ለምን አልገባም። አንድ ነገር ለመስራት ካልኩሌት አድርገን አስበን ይህን ካደረግኩ በኋላ ንስሐ አገባለሁ ማለት ራስን ማታለል ነው። እነዚህ አባቶቻችን ሳያስቡት ነው፣ ከአቅማቸው በላይ ሆኖባቸው ነው ከአቅማችን በላይ ሆኖብን ለወደቅነው ውድቀት ነው በንስሐ ምንነሳ እንጂ፣ ሆን ብለን አስበን ፕሮግራም አድርገን ለሰራነው ስራ ጥሩ አይደለም። ባለፈው እንዳየነው ነው የእግዚአብሔርን ውስጠ ምስጢር የንስሐን ጥቅም በአጠቃላይ የእምነትን ነገር አውቀው ለተው የእምነትን ነገር ተረድተው እያወቁ ኃጢአትን ለሚሰሩ ንስሐ የላቸውም ሲለን አይተናል ባለፈው። እና አሁን እንግዲህ ዛሬ ወደ ኑዛዜያችን እንሄዳለን። ኑዛዜ ኑዛዜ ማለት በስውር የተሰራውን ኃጢአት ለካህን መንገር ማለት ነው። በስውር የተሰራውን ኃጢአት በስውር የተሰራውን ኃጢአት በግልጥ ለሰዎች በሰዎች ፊት መንገርና ራስን ማዋረድ ማለት ነው። አንዳንድ ሰዎች የሰማቸዋቸው ካላችሁ ምንድን ነው ንስሐን ለካህን ለ ለገሌ መሌ ተብሎ የሚነገረው ንስሐን ለእግዚአብሔር ብቻ ለጌታ ለኢየሱስ ክርስቶስ ብቻ ለምን አልነግረውም ሀጢአቴን ለምን ለሱ አልናዘዝም ለሰው ተናዘዙ የሚል የት አለ ደግሞ ስምን ይጠቅመኛል የሚሉ አሉ ይሄ ዋነት ነው ለምን ኑዛዜ ማለት እኔ ኃጢአትን ስሰራ ላላየኝ ሰው መንገር ማለት ነው። ለኢየሱስ ክርስቶስ መንገር ማለት ምን ማለት ነው? ለምን ኃጢአቱን ስሰራው አይቶኛል። ለእሱ የሚሰወረው ነገር የለም። ጨለማ ለብሽን ብሰራው፣ ጉድጓድ ውስጥ ሆኜ ብሰራው፣ ቤት ዘግችን ብሰራው፣ ከዘመናት በፊትም ብሰራው ምን ጊዜ የሚሆን ምን ተሰውሬ በሰራው ያውቀዋል። እሱ ስሰራው ላየኝ ምኑን እናዘዝለታለሁ? ምኑን ትነግረኛለህ ላይቻለሁ ይለኛል። አንዳንድ ጊዜ እኛ ዝም ብለን በሰው ፊት የሰራነውን ስራ በሰው ፊት የተናገርነውን እንደገና ስንደጋግመው እሱንማ አትንገረን እኛ ነበርን ስትሰራው ስትናገረው ነበርን ይሉናል ሰዎች እና፣ ይሄ እንዳንሞኝ ለማለት ያህል ነው። ኢየሱስ ክርስቶስማ ይቅር ማለት ነው ስራው። መናዘዝ አንዳችን ለአንዳችን ነው እና ኑዛዜ በብሉይ ኪዳንም እንደነበር እናያለን። ኑዛዜ በብሉይ ኪዳን በብሉይ ኪዳን ዘመን አንድ ሰው ኃጢአት ሲሰራ ኃጢአቱን ለካህኑ ይናዘዛል። ካህኑም ስለ ኃጢአተኛው በግ ይሰዋል። የበጉ ደም ሲፈስ ኃጢአተኛው ከጊዜያዊ ኃጢአት ይነጻል። ይህን በተመለከተ መጽሐፍ ቅዱስ እንዲህ ይላል። ማናቸውም ሰው ማናቸውም ሰው ይላል መጽሐፍ ቅዱስ ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለ ማናቸውም ነገር ቢሆን በታወቀው ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከእነዚህ ነገሮች በአንዱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል ስለ ሰራው ኃጢአት ለእግዚአብሔር ከመንጋው የበደል መስዋዕት ያመጣል፣ በጉ ይሰዋል፣ ካህኑም ኃጢአቱን ያስተሰርይለታል። ኦሪት ዘሌዋውያን ምዕራፍ አምስት ቁጥር አራት እስከ ስድስት በተጨማሪም ኃጢአቱን የሚሰውር አይለማም፣ ኃጢአቱን የሚሰውር አይለማም፣ የሚናዘዝበት የሚናዘዝባትና የሚተዋት ግን ምህረትን ያገኛል። ምሳሌ 28 ቁጥር 13። እንግዲህ ኃጢያትን መናዘዝ በብሉይ ኪዳንም ነበር። አንድ ሰው ኃጢያት ይሰራል። ኃጢያትን ሲሰራ ለካህኑ ይናዘዛል። ካህኑ ስለበደለው ሰው በጉን ይሰዋለታል። መሰዋት፣ መታረድ የሚገባው ያ በደለኛው ነው። አጥፊ ነው፣ መታረድ የሚገባው መቀጣት የሚገባው ግን ስላጠፋው ሰው ምንም ያላጠፋው በጉ ይሰዋል። ጻድቁ ኃጢአት የሌለበት በጉ ይታረድለታል። ይህም ለአምላካችን ለኢየሱስ ክርስቶስ ምሳሌ ወደፊት እናየዋል እና ምን እባቡን እንዳየ ነው። ምናልባት በሐሰት ምሎ ሳያስበው ምሎ ስመ እግዚአብሔርን ዝም ብሎ ጠርቶ ዋሽቶ እንደሆን ከአንድ ሰው ጋር ሲያወራ ትዝ ብለው ንስሀ ይግባ ወዲያው ነው የሚለን። በብሉይ ኪዳን በብሉይ ኪዳን ንስሀ የሚገባበት ኃጢአት እንደ ውሸት የረከሰ ነገርን እንደ መንካት፣ ሳያስበው ስመ እግዚአብሔርን ጠርቶ እንደ መማል፣ እንደዚህ አይነት ነገሮች ናቸው ንስሀ የሚያስገቡ በንስሀ የሚያስመልሱ እንጂ። ከገደለ ምን መሆን አለበት? በብሉይ ኪዳን አንድ ሰው ከገደለ ምን መሆን አለበት? መገደል ለገደለ ንስሐ የለም። የገደለ መሞት። ዓይን አይኑ ይጠፋል። እጅ የቆረጠ እጁ ይቆረጣል። ጥርስ ያወለቀ ጥርሱ ይወልቃል። በብሉይ ኪዳን እንደዚህ። በአዲስ ኪዳን ነው ይሄ ሁሉ ምህረት። ከክርስቶስ ደም መብሰስ ወዲህ የገደለም ንስሐ ይገባ። ለምን ይሞታል ንስሐ ሳይገባ? አለ አምላካችን ኢየሱስ ክርስቶስ። እና ዛሬ እኛ ንስሐ እንገባበታለን። ምን ለው ኃጢአት ብዙውን ጊዜ መግደልን የመሰለ ማመንዘርን የመሰለ ሌላም ሌላም ትልቅ ኃጢአት ነው ብለን የምንገምተውን እንጂ ውሸትን እንደ ኃጢአት አንቆጥርም። ሚካኤልን፣ ገብርኤልን፣ ማርያምን፣ ልደታን፣ ጊዮርጊስን ብለን መማሉ ኃጢአት አይመስልንም። ወንድምን ደንቆሮ ብሎ መሳደብ ኃጢአት አይመስልንም። አይቶ መመኘት ኃጢአት አይመስለንም። ግን ይሄ ሁሉ ኑዛዜ የሚያስፈልግ ንስሐ የሚያስፈልገው እና ኑዛዜ በአዲስ ኪዳን በብሉይ ኪዳን ብቻ አልነበረም። በአዲስ ኪዳንም ኑዛዜ እንደ ተጠበቀ ነው። በአዲስ ኪዳን ዘመንም ኃጢአትን መናዘዝ መስዋይት ማቅረብ የካህናት ስልጣን እንደ ተጠበቀ ነው። ስለ ኑዛዜ መጽሐፍ ቅዱሳዊ መረጃዎች እንዲህ ይላሉ እርስ በርሳችሁ ይላል አንደኛው እርስ በርሳችሁ በኃጢአታችሁ ተናዘዙ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ የያዕቆብ መልእክት ምዕራፍ አምስት ቁጥር አስራ ስድስት እርስ በርሳችሁ በኃጢአታችሁ ተናዘዙ ከዚህ የበለጠ መለኮታዊ ቃል የለም እርስ በርሳችሁ ተናዘዙ ካለ የምን ለኢየሱስ ብቻ ነው? ኢየሱስማ ያውቃል። መለኮት እርስ በርሳችሁ ነው ያለ። ምክንያቱም በኃጢአት መናዘዝ ማለት ራስን ማዋረድ ነው። በሰው ፊት ራስን ማጋለጥ ነው። ራስን እንደማዋረድ ያለ ደግሞ መንፈስ ቅዱስን የሚያስደስተው የለም። ሁለተኛው መረጃ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ደግሞ አለው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻ ሁሉ ሊያነጻን የታመነና ጻድቅ ነው። ማን አምላካችን ኢየሱስ ክርስቶስ። አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ዘጠኝ እንዲህ በማለት በአዲስ ኪዳን ኑዛዜ እንደተጠበቀ መሆን ሰዎች ለሰዎች ኃጢአትን መናዘዝ እንዳለ መሆኑን ያረጋግጥልናል እና ምናልባት ሰዎች ለሰዎች ኃጢአትን መናዘዝ እንዲሁም የኦርቶዶክስ ቤተ ክርስቲያን የልብ ወለድና የሰው ሰራሽ ስርዓት ብቻ እንዳይመስለን መጽሐፍ ቅዱሳዊ መሆኑን እንድናውቅ ነው። ጥሩ የካህናት ስልጣን በብሉይ ኪዳን ኃጢአትን የማስተስረ የማሰርና የመፍታት የካህናት ስልጣን እንደነበረ ቅድማ አይተናል። ግን ትዝ ይላችሁ እንደሆነ የዚያ የብሉይ ኪዳን የካህናት ስልጣን ጊዜያዊ ነው ተባብለናል። ምድራዊ ነው። ምድራዊ ኃጢአትን ጊዜያዊ ኃጢአትን ነው የሚያስተሰርዩት። አንድ ሰው በብሉይ ኪዳን ኃጢአት ሲሰራ ለምጽ ይወጣበታል። ያ እንዲነጻ በስጋው እንዲፈወስ ኃጢአቱን ያስተሰርዩለታል። ቅድም እንዳልኩት በሀሰት ምሎ እንደሆን ይህን ጥቃቅኑን ምድራዊ ኃጢአት መቅሰፍት ሊመጣ እንደሆን ሊመጣበት እንደሆን በሀጢአት ምክንያት በሽታ መጦበት እንደሆን በሀጢአቱ ተናዞ እንዲፈወስ ይረዳል፣ የብሉይ ኪዳን የካህናት ስልጣን ከዚያ ውጭ ግን የነብስን የሀጢአት ማሰሪያ ለመፍታት አይችልም። ምክንያቱም የብሉይ ኪዳን ካህናት በሙሉ እንኳን ሌላውን ሊፈቱ እነሱም በነብስ እንደታሰሩ ወደ ሲኦል ነው የሚወርዱት። የነፍስ የኃጢአት ማሰሪያ እየተፈታው በክርስቶስ ደም ነው። ከዚያ ወዲህ ነው። ከዚያ በፊት ያለው ጊዜያዊ ምድራዊ ኃጢአትን ነበር የሚያስተሰርየው የካህናት ስልጣን ያልነው፣ ለዚህ ነው። ጥሩ። የአዲስ ኪዳንን የካህናት ስልጣን እና ያለን የአዲስ ኪዳን የካህናት ስልጣን እንደ ብሉይ ኪዳን ምድራዊ ብቻ ሳይሆን ሰማያዊ ለመሆን በቅቷል። መረጃውም እንደሚከተለው የመንግስተ ሰማያትንም መክፈቻዎች ይላል የእግዚአብሔር ቃል፣ የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታስረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 በማለት ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ተናግሯል። ሁለተኛው እውነት እላችኋለሁ ይላቸዋል አስራ ሁለቱን ሐዋርያት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል በምድርም የምትፈቱት በሰማይ እየተፈታ ይሆናል። የማቴዎስ ወንጌል ምዕራፍ አስራ ስምንት ቁጥር አስር እስከስ የማቴዎስ ወንጌል ምዕራፍ አስራ ስምንት ቁጥር አስራ ስምንት ይቅርታ፣ የማቴዎስ ወንጌል ምዕራፍ አስራ ስምንት ቁጥር አስራ ስምንት እውነት እላቸዋለሁ በምድር የምታስሩት ሁሉ በሰማይ የታስረ ይሆናል። በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ተመልከቱ። የብሉይ ኪዳን ግን የተሰጣቸው በምድር ላለው ብቻ ነው። የሀዲስ ኪዳኑ የካህናት ስልጣን ግን እስከ ሰማይ ድረስ፣ በምድር ያስረው እንደታስረ ይሄዳል። በምድር የፈታው እንደተፈታ ይሄዳል። ሶስተኛው ደቀ መዛሙርቱም ይላል እግዚአብሔር ቃል ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ኢየሱስም ዳግመኛ ሰላም ለእናንተ ይሁን። አብ እንደላከኝ እኔ ደግሞ ልካቸው አለው። ይህንም ብሎ እፍ አለባቸው። መንፈስ ቅዱስንም ተቀበሉ። ኃጢአታቸውን ይቅር ያላቸኋቸው ሁሉ ይቅርላቸዋል፣ የያዛችሁባቸውም ተይዞባቸዋል አለው አላቸው የዮሐንስ ወንጌል ምራፍ 20 ቁጥር 21 እስከ 24። ይህ መንፈሳዊ ረቂቅ ስልጣን እስከ ዓለም ፍጻሜ ድረስ በሐዋርያት እግር ለሚተኩ ካህናት ሁሉ እንጂ ለሐዋርያት ብቻ እንዳልሆነ ለማረጋገጥ ደግሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እነሆ እኔ እስካለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏቸዋል። እስካለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ፣ እስካለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያላቸው ሐዋርያትን ስልጣኑን ከሰጠ በኋላ እስከ ሐዋርያት ዓለም ፍጻሜ ሳይሞቱ የሚኖሩ ሆነው አይደለም። በእግራችሁ ከሚተኩት ጋር በእግራችሁ ከሚተኩት እስከ ዓለም ፍጻሜ ድረስ ይህ የሰጠኋቸው ስልጣን የጸና ነው። ለምን አንዳንድ ሰዎች ለሐዋርያት ብቻ ነው የሚሉ ስላሉ። ስለ በደለኛው የሚቀርብ መስዋዕት ደግሞ ቅድም በብሉይ ኪዳን በኃጢአቱ ይናዘዛል፣ ኃጢአተኛው ከዚያ ለኃጢአተኛው የኃጢአት ስርየት በግ ይሰዋለታል ተባብለናል። በደለኛው መሞት ሲገባው በጉ ይሞትለታል። የሐዲስ ኪዳኑን ደግሞ እናያለን። በአዲስ ኪዳን ስለ ኃጢያተኛው የሚሰዋው መስዋዕት እንደ ብሉይ ኪዳን ምድራዊ በግ ሳይሆን ከሰማይ የወረደ ሰማያዊ በግ ነው። እርሱም በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግድ የ የእግዚአብሔር በግ ተብሎ የተነገረለት መድኃኒታችን ኢየሱስ ክርስቶስ ነው። በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይም ፋሲካችን ኢየሱስ ክርስቶስ ስለ እኛ ተሰውቷል፣ ስለ እኛ ታርዷል ይላል። ወደ ዕብራውያን ምዕራፍ ዘጠኝ ቁጥር አስራ አንድ እስከ አስራ አምስት ደግሞ በብሉይ ኪዳን ስለ ኃጢአተኞች ሲታረዱ የነበሩ እንስሳት በሙሉ ስለ እኛ የተሰዋው የአምላካችን የኢየሱስ ክርስቶስ ምሳሌዎች እንደነበሩ ሲያስረዳ እንስሳቱ ሰው ኃጢአት በሰራ ቁጥር ደማቸው ሲፈስ ሰው ኃጢአት በሰራ ቁጥር በየቀኑ ደማቸው ሲፈስ የአምላካችን የኢየሱስ ክርስቶስ መስዋዕትነት ግን የአምላካችን የኢየሱስ ክርስቶስ መስዋዕትነት ግን ለአንድ ጊዜና ለመጨረሻ ጊዜ በቀራኔ ሆነ ተፈጽሟል ይላል ወደ ዕብራውያን ምዕራፍ 9 ቁጥር 25 እስከ 28። ይህን ልናስተውል ይገባል። በብሉይ ኪዳን የእሱ ምሳሌዎች በብሉይ ኪዳን ብዙ በጎች ደማቸው የፈሰሱ ብዙ እንስሳት ምሳሌዎች የሆኑለት ኢየሱስ ክርስቶስ ስለ ዓለም ኃጢአት የሰው ልጆችን ከዲያብሎስ ባርነት ነጻ ለማውጣት ስለ እኛ ሲሰዋ ለአንድ ጊዜ ብቻ ነው። በቀራኔው በዕለተ አርብ ደሞ ፈሰሰ። የዲያብሎስ ራስ ተቀጠቀጠ። ልጆቹ ከአዳም ጀምሮ እስከ እሱ ደመብሰስ ድረስ የነበሩት በሲኦል ውስጥ የነበሩት ነጻ ወጡ። ከዚያ ወዲህ ላሉት ደግሞ በነጻ ፈቃዳቸው ተጠቅመው አምላካችን ኢየሱስ ክርስቶስን አምነው አምነን ስንጠመቅ ከዲያብሎስ ባርነት ነጻ እንወጣለን እና ሁልጊዜ የሚሰዋ አይደለም። እነዚያ በጎች ግን በብሉይ ኪዳን የነበሩት ግን ዛሬ እኔ ኃጢአት እሰራለሁ፣ ስለ ኃጢአት የአንድ በግ ይሰዋል እንደገና ነገ ደግሞ ብሰራ ደግሜ ደግሞ ሌላ በግ ይሰዋል። ሌላውም ደግሞ ኃጢአት ሲሰራ በየጊዜው ነው። የኢየሱስ ክርስቶስ መስዋዕትነት ግን ለአንድ ጊዜና ለመጨረሻ ጊዜ ብቻ ነው የሚለው። ይሁን እንጂ ይሁን እንጂ መሰረቱ በዕለተ አርብ በቀራንዮ በፈሰሰው በመድኃኒታችን በኢየሱስ ክርስቶስ ደማምን ሆኖ፣ በማቴዎስ ወንጌል ምዕራፍ 26 ቁጥር 26፣ በማርቆስ ወንጌል ምዕራፍ 14 ቁጥር 22 በሉቃስ ወንጌል ምዕራፍ ሀያ ሁለት በሉቃስ ወንጌል ምዕራፍ ሀያ ሁለት ቁጥር አስራ ዘጠኝ እስከ ሀያ አንድ መድኃኒታችን ኢየሱስ መድኃኒታችን ኢየሱስ ክርስቶስ ራሱ ህብስቱን አንስቶ ባርኮ ይህ ስጋዬ ነው፣ ወይኑንም አንስቶ ይህ ደሜ ነው፣ ሞቴን መከራዬን እያሰባችሁ ብሉት፣ ጠጡት፣ ኃጢአታችሁ ይስረያል ከ ከማለት ጋር በዮሐንስ ወንጌል ምዕራፍ ስድስት ቁጥር 54 እስከ 59 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እርሱ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ብሎ በተናገረን መሰረት በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 34 ስለ ቅዱስ ቁርባን የተሰጠውን ጥንቃቄና ክብር በተቻለ መጠን ተግባራዊ ለማድረግ እየሞከርን ኃጢአታችን ለካህናት ተናዘን ይህ ቅዱስ ቁርባን እንደ ጌታ ስጋና ደም ይሆንልናል ብለን አምነን፣ ቅዱስ ቃሉም ወደ መድኃኒትነት እንደሚለውጥልን ሳንጠራጠር በፍጹም ልብ አምነን ስጋና ደሙን ስንቀበል ኃጢአታችን ይሰረያል። ትከታተለኛላችሁ? ሁልጊዜ በየቀኑ ጌታችን ኢየሱስ ክርስቶስ ሲሰዋልን አይኖርም። እሱ ለአንድ ጊዜና ለመጨረሻ ጊዜ ተሰውቷል። በእሱ አምነን ክርስቲያኖች ከሆን በኋላ ለምን በድል ደግሞ እንደገና ለኛ እሱ ሊሰቀል ሳይሆን እሱ ደስ የሚለንን የምንረካበትን ነገር አስቀምጦልን ሄዷል። አስራ ሁለቱን ሐዋርያት ብቻ ለይቶ ከመቶ ሀያው ቤተሰብ ህብስቱን አንስቶ ይህ እንደ ስጋዬ ነው፣ ስጋዬ ነው። ወይኑን አንስቶ ይህ ደሜ ነው፣ በመለኮታዊ ስልጣኔ፣ እለውጥላችኋለሁ። ቃሌ የኔ ቡራኬ የማይለውጠው ነገር የለም። ለምን ህብስቱን አንስቶ ባረከ ይላል። የሱ በረከት የሱ ቡራኬ የማይለውጠው ነገር የለም። ስለዚህ እሱ ፈቅዶ በሰጠን መሰረት ዛሬ ይህን ህብስት ይህን ወይን እንደ ስጋውና እንደ እሱ ደም ይሆንልናል ብለን አምነን እንቀበለዋለን። ስንቀበለው ኃጢአታችን ይሰረያል። ለምን ስትበሉትና ስትጠጡት ኃጢአታችሁ ይሰረያል ይላልና፣ ሆኖም ግን ያን አምነን ስንጠቀምበት እምነትን የመሰለ ነገር የለም እምነት ካለ ሁሉ ነገር ይሆናል። እምነት ካለ ያልነው ነገር ሁሉ ይፈጸማል። እና ይህን ህብስት ግን በቤተ መቅደስ ውስጥ ይህን ወይን ወደ ጌታ ስጋ እና ደምነት እግዚአብሔር መንፈስ ቅዱስ እንዲለውጥልን የማዘጋጀት ስልጣን ያላቸው ካህናት ብቻ ናቸው። ትከታተሉኛላችሁ? አሁንም የሀዲስ ኪዳን ካህናት ብቻ ናቸው። በአዲስ ኪዳን የካህናት ስልጣን በአዲስ ኪዳን የካህናት ስልጣን መሥዋዕት ኑዛዜ እንደተጠበቀ ነው። ያልነው ለዚሁ ነው። ካህናት ብቻ ናቸው ይህን ነገር ማዘጋጀት የሚችሉ ከምእመናን ለአገልግሎት የተጠሩ ነው። ለምን ጌታ ብዙ ተከታዮች ነበሩት። ከብዙ ተከታዮቹ አስራ ሁለቱን ብቻ ጠርቶ ነው የስጋውን የስጋና የደሙን የአዲስ ኪዳንን የቁርባን ምስጢር ያሳያቸው ያስተማራቸው አስራ ሁለቱን ብቻ ነው። ለሌሎች ሁሉ አላሳያቸው። አስራ ሁለቱን ብቻ። ከአስራ ሁለቱ ውስጥ ደግሞ ሴቶች የሉ። ሴቶች የሉ። ለምን እንደሆነ እንግዲህ የመለኮት ስራ ነው። በኋላ ግን እንደ ታተተው እነዚህ ሐዋርያት ይህን ስልጣን ተሸክመው ዝም አይሉ። ወደ ዓለም ዙሪያ ሁሉ መሄድ አለባቸው፣ መሰደድ አለባቸው። ቆላውን መውረድ፣ ቁልቁለቱን መውረድ አቀበቱን መውጣት ወደ ቆላው ወደ ደጋው መመላለስ አለባቸው ግድ ነው ሂዱ ተብለዋል ምናልባት ሴቶች እዚያ ውስጥ ቢቆጠሩ ኖረው አይችሉትም ለምን ሴቶች ወልዶ ማሳደጉ ራሱ አንድ ስራ ነው ይላል ቅዱስ ጳውሎስ ወልዶ ማሳደጉ አንድ ስራ ነው ስራ መደራረብ ነው ሸክም መጫን ነው አለምን ተዘዋውሮ ከስደት ጋር ከረሃብ ጋር ከውጣ ውረድ ጋር ልጅን ወልዶ ማሳደግ ከባድ ነው አንድ ሌላው ደግሞ ሌላውን እንቀድሳለን ሲሉ ምንም ወደማያውቁ አህዛብ ሲሄዱ ተፈጥሯቸው ያስጠቃቸዋል። ለዚህ ሲባል ነው እንጂ ሴቶችን ስልጣኑ እንነፍጓቸው አይደለም ይላል ቅዱስ ጳውሎስ። አባቶቻችን እና አንዳንዶች ለምንድን ነው ገብተን ማን ቀድሰ የሚሉም ስላሉ፣ በእርግጥ ከኛ እንኳን እንዲያህል ነገር የለም። በእውነቱ እኔ በሌላው በኩል ያለውን ለማለት ነው። እንግዲህ አንድ የምናስተውለው ነገር አለ። እሱም የአዲስ ኪዳን የካህናት ስልጣን በአምላካችን በኢየሱስ ክርስቶስ ስም የኑዛዜውን የንስሐውንና የቅዱስ ቁርባኑን የአገልግሎት ምስጢር መፈጸም ሲሆን ፍጹም ኃጢአታችን ይቅር የሚለን ከኃጢአት ማሰሪያ የሚፈታን ከርኩሰታችን የሚቀድሰን አምላካችን ኢየሱስ ክርስቶስ ብቻ ነው። አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድ እስከ ሶስት ተከታትላችሁኛል። ካህኑ ኃጢአትን ያስተሰርያሉ ሲባል ምስጢራትን የመፈጸም፣ ቅዱስ ቁርባኑን የማዘጋጀት፣ የመቀደስ፣ በአምላካችን በኢየሱስ ክርስቶስ ስም ከኃጢአት ማሰሪያ የተፈታሁን ብሎ የመናገር፣ የማናዘዝ፣ የመምከር፣ የማስተማር፣ የመጸለይ እንጂ ፍጹም ኃጢአትን ማስተሰረይ የአምላካችን የኢየሱስ ክርስቶስ ብቻ ነው። ይህን ማወቅ ይገባል። ከርኩሰታችን የሚቀድን እሱ ብቻ ነው። የሚያደነን እሱ ብቻ ነው። እኛማ ለራሳችን መድኃኒት እንፈልጋለን። እኛ ማራሳችን ከኃጢአት ማሰሪያችን የምንፈታበት ቁልፍ እንፈልጋለን እኛ ራሳችን መዳን የሚያስፈልገንን እና አዳኙ እሱ ብቻ መሆኑንም እንዳንዘነጋ ለማለት ያህል ነው። ሆኖም ግን ሆኖም ካህናት የራሳቸውን ኃጢአት ብቻ ሳይሆን የሕዝቡንም ኃጢአት ወደ እግዚአብሔር መናዘዝ የዘወትር ተግባራቸው ነው። በመጽሐፍ ቅዱስ ውስጥ መጽሐፈ ነህምያ መጽሐፈ መጽሐፈ መጽሐፈ ነመያ መትንቢተ ዳንኤል ምዕራፍ ዘጠኝ ከቁጥር ሶስት እስከ ሀያ እነዚህ ሁለት ጥቅሶችን ለምሳሌ ያህል ወስደናል እነዚህ ጥቅሶች የህዝቡን ኃጢአት ካህናት እንዴት እያሉ ያስተሰርዩ እንደነበር እንዴት እያሉ ይናዘዙ እንደነበር ያስረዱናል። ነህምያ ምዕራፍ አንድ ቁጥር አራት ጀምሮ እስኪ ላነበው። ይህንም ቃል በሰማሁ ጊዜ ይላል የእስራኤልን ህዝብ ሸክምና ፈተና በሰማሁ ጊዜ ተቀምጬ አለቀስሁ ይላል። ካህኑ ተቀምጬ አለቀስሁ። አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትዕዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች፣ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ሰማ ዘንድ ጆሮህ ያድምጥ፣ ዓይኖች የሚከፈቱ በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። የካህኑ ድርሻ የህዝቡን ኃጢአት ለእግዚአብሔር መናዘዝ ምክንያቱም ህዝቡ ሁሉ ለእሱ ይነግሩታል፣ እሱ ለእግዚአብሔር ይናገራል። በእርግጥ እግዚአብሔር ይህ ሁሉ ጠፍቶት አይደለም። ወይም ደግሞ ሌላ የሚያመለክተው እንደገና የህዝቡን አጠራቅሞ ሪፖርት የሚያቀርብለት ፈልጎ አይደለም። ህዝቡ ለእሱ ራሳቸውን ማዋረዳቸውን እሱ እንዲመሰክር ነው። እና የእስራኤልን ልጆች ኃጢአት እናዘዝልሃለሁ፣ እኔና የአባቶችን ቤት በድለናል። ህዝቡን ብቻ አይደለም ደግሞ ራሱን ጨምሮ ነው። እኔና የአባቶችን ቤት በድለናል። እኛም ባንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝኸውን ትእዛዝና ስርዓት ህግም አልጠበቅንም። አሁንም ብትተላለፉ በአይዛ መካከል እበትናቸዋለሁ። ወደ እኔ ብትመለሱ ግን፣ ትእዛዜንም ብትጠብቁ፣ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ ከዚያ እሰበስባቸዋለሁ ስሜ የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ለባሪያ ለሙሴ ያዘዘኸውን ቃል እባክህ አስብ። የካህናትን የስራ ድርሻ ልዩ የሚያደርገው ስለ ሕዝቡ ያለምንም ማቋረጥ የሕዝቡን ኃጢአት መናዘዝ፣ ስለ ሕዝቡ ማልቀስ። ሌላ ሁለተኛው ትንቢተ ዳንኤል ያል ነው። ትንቢተ ዳንኤል ምዕራፍ ዘጠኝም እንደዚሁ ነው። እስራኤል እንደኛ እግዚአብሔርን በደሉ። ናቡከደነጾር በኃይሉ በጉልበቱ መጥቶ እስራኤል እንዳልነበረች ካደረገ በኋላ ማርኮ ይዟቸው ሄደ። ሰባ አመት ሙሉ የቆመ እየቆረጡ፣ የወደቀ እየፈለጡ ጡብ እየሰሩ፣ አሽር ባሽር እየበሉ እንባቸው ከመጠጣቸው ጋር እየተቀላቀለ ሰባ አመት ሙሉ ሰባ አመት ሙሉ ይህ ነቢይ ይህ ካህን አብሯቸው ነበረ እና ያን ሁሉ ስቃይ ካየ በኋላ ያን ሁሉ ስቃይ ያመጣው ምን እንደሆነ ተረዳ። ህዝቡም ነግረውታል። ያን ነገር ለእግዚአብሔር አቀረበ። ያን አነብላቸዋለሁ? ትንቢተ ዳንኤል ምዕራፍ ዘጠኝ ቁጥር ሶስት ጀምሮ ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ፣ ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም ይላል ተናዝዤም እንዲህ አለሁ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትህን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምጸንማል ከትእዛዝህና ከፍርድህም ፈቀቅ ብለናል በስምህም ለነገስታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። እንዲመክሩን እንዲያስተምሩን የላክሃቸው አገልጋዮችህ ነገስታቱን፣ መኳንንቱን፣ አለቆቻችን አባቶቻችን፣ እናቶቻችን መክረው ነበር፣ ተናግረው ነበር። ነገር ግን ሁላችንም አንድ ሆነን ቃልህን አልሰማንም፣ መልእክትህን አላከበርንም። ጌታ ሆይ ጽድቅ ላንተ ነው። እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ በበተንህበት አገር ሁሉ የፊት እፍረት ነው የሆነብን። ጌታ ሆይ፣ ባንተ ላይ ኃጢአት ስለሰራን ለእኛና ለነገስታቶቻችን ለአለቆቻችንና ለአባቶቻችንም የፊት አፍረት ነው። በእርሱ ላይ ምንም እንኳ ያመጽን ብንሆን በባሪያዎቹም በነቢያት ያመጽን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምህረትና ይቅርታ ነው። እስራኤልም ሁሉ ህግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላ እና እርግማን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና ፈጸመ። በኢየሩሳሌምም ላይ እንደ ተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደ ተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችንም እንመለስ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ አምላካችን እግዚአብሔር በሚሰራው ሥራ ሁሉ ጻድቅ ነው ፍርዱ ትክክል ነው እኛም ቃሉን አልሰማንምና አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝናህ ላንተ ያገኘህ ጌታ አምላካችን ሆይ ኀጢአትን ሰርተናል ክፋትንም አድርገናል ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህና መዓትህ ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። የካህናት የአባቶቻችን ድርሻ ይህ ነው። አሁንም አምላካችን ሆይ የባርያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና፣ ጆሮህን አዘንብለህ ስማ ዓይንህን ገልጠህ ጥፋታችንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅርበል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማና በህዝብ ላይ ተጠርቷልና ስለ ራስህ አትዘግይ። የካህናት የአባቶቻችን ድርሻ ይህ ነው። የአንዲት አገር የአባቶቻችን ድርሻ እንጂ ኃጢአትን ማስተስረይ፣ ይቅር ማለት፣ ምህረትን ማብሰስ ስራው የአንዱ አምላክ የአምላካችን የኢየሱስ ክርስቶስ ብቻ ነው። እንዲህ እያሉ የህዝቡን ኃጢአት ያለ ምንም ተስፋ መቁረጥ ሲናዘዙ የእስራኤል ህዝብ ከዕለታት አንድ ቀን በሰላም ወደ አገራቸው ተመለሱ። የፈረሱት ህንፃዎች ሁሉ ታደሱ። የፈረሰው ቤተ መቅደስ እንደገና ታደሰ። ታሪካቸው፣ ነጻነታቸው፣ መብታቸው ተመለሰ። በራሳቸው ባህል፣ በራሳቸው ቋንቋ፣ በራሳቸው ምድር የምድርን በረከት መጠቀም ጀመሩ። የእግዚአብሔር ምስጋናና መስዋዕት ቀጠለ። አሁንም በደሉት እንደዚሁ ነው። አሁንም በደሉት እንደዚሁ ነው። አሁንም ከብዙ ጊዜ በኋላ መልሷቸዋል። ይህ በዓለም ለሚኖሩ ህዝብ ምሳሌ ነው። በተለይ በተለይ እናንተ የኢትዮጵያ ሕዝብ ሆይ፣ እናንተ ለኔ እንደ እስራኤል ሕዝብ አይደላችሁ። ምን ብሎ የመሰከረልን! ከእስራኤል ሕዝብ አብልጦ ያየንን። ስለዚህ ለእኛ ለኢትዮጵያውያን ኑዛዜ ያስፈልገናል። አባቶቻችን በድለዋል፣ ነገስታቱ በድለዋል፣ መኳንንቱ በድለዋል፣ እናቶቻችን በድለዋል፣ ወንድሞቻችን በድለዋል፣ እኛም በድለናል ብለን ራሳችን እንድናዋርድ ያስፈልጋል። ደግሞም ያለምንም ፍርሃት የመሪዎችን በደል በህዝቡ ፊት የሚናዘዙ አባቶች ለኢትዮጵያ ያስፈልጓታል። ያለዚያ እንዴ በየዘመኑ የሚቀመጡ ባለሥልጣኖችን ጻድቃን አድርገን የጻድቅነታቸውን ብቻ የምንመሰክር ከሆነ፣ እንደ ዮሐንስ መጥምቅ ወንጀላቸውን፣ ጥፋታቸውን በአደባባይ የማንናገር ከሆነ እነሱም ባለስልጣኖች ራሳቸውን ለአባቶች የማያዋርዱ ከሆነ እያንዳችን እያንዳንዳችን ኃጢአታችን እንደ በቆሎ የምንሸፋፍ ነው ከሆነ መፍትሄ አይኖረን። እያንዳንዳችን ልንናዘዝ ይገባናል። ኑዝ ራስን ማዋረድ በጣም አስፈላጊ ነው። ዛሬ ለቤተ ክርስቲያናችን መውደቅ፣ ለሀገራችን ጥፋት እያንዳንዳችን ኃጢአተኞች፣ እያንዳንዳችን በደለኞች፣ እያንዳንዳችን ኑዛዜ የሚያስፈልገን። ለምን የሚጠበቅብንን ድርሻችን እንኳን አናደርግም? የሚጠበቅብንን ድርሻችን የአንድነት ምስጢር አንሰራም። በቤተ በዓለም ያለሽ ቤተ ክርስቲያን እንዲህ አንገቷ ደፍቶ የሚታየው እንዲህ እርስ በእርሷ ተለያይታ የሚታየው እኛ ኃጢአትን ስለሰራ ነው ስለሰራን ነው። ቤተ ክርስቲያን አንዲት፣ ጥምቀት አንዲት፣ ጌታ ኢየሱስ ክርስቶስም አንድ። ካቶሊክ ለብቻ፣ ኦርቶዶክስ ለብቻ፣ ፕሮቴስታንት ለብቻ፣ ሌላውም ለብቻ፣ ምን አመጣው? ሁላችን ካቶሊክም ቢሆን ኦርቶዶክስም ቢሆን ፕሮቴስታንትም ቢሆን እያንዳንዳችን ራሳችን አዋርደን ንስሐ ልንገባ ራሳችን ጥፋተኞች ነን ብነን ልንናዘዝ ያስፈልጋል። ያለዚያ ኦርቶዶክሱ ጻድቅነቱን ብቻ ካቶሊኩም ጻድቅነቱን ብቻ ፕሮቴስታንቱም ጻድቅነቱን ብቻ ከሆነ የቤተ ክርስቲያን እድገት ምንጊዜም ቢሆን አይታይም። እንዲያውም መጨረሻው ጥፋት ሊሆን ይችላል፣ ጥፋት ሊሆን ይችላል። ስለዚህ በቤተ ክርስቲያናችን በቤተ ክርስቲያናችን በራሳችንም በኢትዮጵያ ቤተ ክርስቲያን የሚታየው መለያየት የእያንዳንዳችን ጥፋት ነው፣ የእያንዳንዳችን ጥፋት ነው። አሁን በየስቴቱ የምናየው በየስቴቱ የምናየው ተለያይተው እርስ በእርሳቸው አንዱ አንዱን ሲኮን አንዱ ከሌላው ተለይቶ እራሱን ሲያጸድቅ እንጂ እኔ ጥፋተኛ ነኝ የሚል ማንም የለም። ይህ ከሆነ ደግሞ መድኃኒት አናገኝ። ኑዛዜ ያስፈልጋል። ለዚህ መለያየት፣ ለዚህ መጣላት፣ ለዚህ መፈራረቅ፣ ለዚህ መነቃቀፍ እኔ ነኝ ኃጢአተኛው ልንል ይገባል። ያኛውም ኃጢአተኛ እኔ ነኝ ሲል እኔም ኃጢአተኛ እኔ ነኝ ስል፣ መፍትሄ ይገኛል። መድኃኒት እናገኛለን። ያምርብናል። ክርስቶስ ከእኛ ጋር ይሆናል፣ እኛ ደግሞ ከእሱ ጋር እንሆናለን። ከእሱ ጋር ከሆን የምናጣው ነገር የለም። ከእሱ ጋር ከሆን አንገታችን የሚያስደፋ ነገር የለም። የየራሳችን ድርሻ እንወጣ ባካችሁ። ዛሬ በአንድ ቤተሰብ ውስጥ ሁከት ቢኖር፣ ሁልጊዜ ሚስት የምታወራው ጻድቅነቷን ብቻ፣ ኃጢአተኛው ባልየው ነው ባል የሚያወራው የሚስቱትን ኃጢአተኝነት ብቻ እሱ ጻድቅ ነው። ልጆችም እንደዚሁ፣ ወላጆችም እንደዚሁ፣ ጎረቤትም እንደዚሁ። እያንዳንዱ ራሱን ማጽደቅ ብቻ ከሆነ መፍትሄ አናገኝም፣ መድኃኒት አናገኝም። ለምን ከእኛ ውስጥ ኃጢአት የለብኝም የሚል ቢኖር ውሸተኛ ነው የሚል። እባካችሁ ኑዛዜ ያስፈልገናል፣ ኑዛዜ ያስፈልገናል። ዛሬ የኢትዮጵያን መፈራረስ የኢትዮጵያን ታሪክ እንዳልነበረ ለማድረግ የአፍሪካን ምልክት የአፍሪካ ምልክት የሆነችውን አገር እንደገና ምልክት እንደሌላቸው እንደሌሎቹ ለማድረግ የሚቋምጡ የሚጓጉ፣ እንቅልፋተው የሚደክሙ ብዙዎች ናቸው። ታዲያ ለእነሱ ራሳችን መንገድ የከፈትንላቸው እርስ በርሳችን እንለያያለን፣ እርስ በርሳችን እነቃቀፋለን፣ እርስ በርሳችን አንዳችን አንዳችን ስናወግዝ እንኖራለን። የድርጅት ብዛት፣ የመለያየት ብዛት መለያየት እኮ ለጠላት እኮ ትልቅ በር ነው። ደግሞ የሚገርማችሁ ነገር እያንዳንዳችን ተለያይተን እያንዳንዳችን ተለያይተን የተለያየው ድርጅት ሁሉ በድርጅት የተከፋፈለው የኢትዮጵያ ሕዝብ ሁሉ እያንዳንዱ፣ ዝም ብላችሁ ስትሰሙት የራሱን ጻድቅነት ብቻ ነው የሚያወራው። የራሱን ጻድቅነት ብቻ፣ የእሱን ድርጅት ጥሩ አድርጎ የሌላውን መንቀፍ። ደግሞ ነቃፊው ኢትዮጵያዊ፣ ተነቃፊው ኢትዮጵያዊ፣ ኮናኙ ኢትዮጵያዊ፣ ተኮናኙ ኢትዮጵያዊ፣ ሰዳቢው ኢትዮጵያዊ፣ ተሰዳቢው ኢትዮጵያዊ። እንደዚህ ከሆነ መቼ ነው ኃጢአታችን ምንናዘዘው? እንደዚህ ከሆነ መድኃኒት መቼ ነው የምናገኝ? እንግዲያውማ እግዚአብሔር አምላክ በአባቶቻችን እንዳደረገው ኢትዮጵያን ለማዳን ችግሯን ሁሉ እንዳልነበረ ለማድረግ የምድሯን በረከት እንድንጠቀም በአጠቃላይ የማዳን እጁ የምህረት እጁ እንደተዘረጋ ነው ይላል መጽሐፍ ቅዱስ። ትንቢተ ኢሳይያስ ሀምሳ ዘጠኝ እንመልከት እስቲ። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር አንድ ጀምሮ ምን ይላል? እነሆ ይላል የእግዚአብሔር ቃል። እነሆ የእግዚአብሔር እጅ ከማዳን አጥራ አታውቅም። የእግዚአብሔር እጅ ከማዳን አላጠረችም። የእግዚአብሔር እጅ ድህነት የሚፈልጉ ሰዎችን ሁሉ ምሕረት የሚፈልጉ ሰዎችን ሁሉ ለመማለድ፣ ለመቼር፣ ለማዳን እጅ በጣም ረጅም ነው። ከአሜሪካ ኢትዮጵያ መድረስ አያቅተውም። አጥሮ አያውቅም የእግዚአብሔር እጅ። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። በደላችሁ በእናንተና በአምላካችሁ መካከል መጋረጃ ሆኗል እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ለምን እጃችሁ በደም ጣታችሁም በበደል ረክሳለች ከንፈራችሁም ሐሰትን ተናግሯል ሐሰቱ ምንድን ነው ራሱ ኃጢአተኛ ሆኖ ሳለ ሌላውን ኃጢአተኛ አድርጎ መኮንን ራሱን ጻድቅ አድርጎ ሌላውን በደለኛ ማድረግ ምላሳችሁም ኃጢአትን አሰምቷል በጽድቅ የሚጠራ በእውነትም የሚፈርድ የለም በምናምንቴ ነገር ታምናችኋል ሐሰትንም ተናግረዋል። ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል። እንቁላሉ ምንድን ነው? ተንኮሉ የሚቀመመው ተንኮል የሚቀመመው ውሸት ያን ውሸት እውነት ነው ብሎ የሚከተል ደግሞ ይሞታል። እንቁላሉም ሲሰበር እፉኝት ይወጣል። እፉኝት እናውቃለን፣ መድኃኒት የሌለው የእባብ ምርዝ እንቁላሉ ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸውም በስራቸውም አይሸፈኑም። ስራቸውም የበደል ስራ ነው፣ የግፍም ስራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሕም ደም ለማፍሰስ ይፈጥናሉ። አሳባቸው የኃጢአት ሀሳብ ነው። ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁም፣ በአካሄዳቸውም ፍርድ የለም። መንገዳቸውን አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ እባካችሁ በደለኞች እኛው ነን። በተለይ ምሁራኑ ኧረ እባካችሁ አሜሪካን ውስጥ ያሉትን እኮ ምሁራን ኢትዮጵያ የምትጠባበቃቸው በዚህ መልክ አልነበረም። አውሮፓ ውስጥ ያሉትን ምሁራን ኢትዮጵያ የምትጠባበቃቸው በዚህ አልነበረም። በተለያዩ አገሮች ያሉትን ኢትዮጵያውያን ኢትዮጵያ የምትጠበቃቸው በዚህ በመለያየት አንዱ አንዱን በመኮነን አንዱ አንዱን በማውገዝ አልነበረም። በሌላ ተስፋ ነበር። በቤተ ክርስቲያን ደረጃም ቢሆን ወደ ውጭ ልካ ያስተማረቻቸውን አባቶች የኢትዮጵያ ቤተ ክርስቲያን የምትጠብቃቸው በዚህ መልክ አልነበረም። ጉልላቷ ላይ ሆነው እንዲጫወቱባት አልነበረም። ያጠባቻቸውን ጡታጡቷ እንዲነክሷት አልነበረም። ለጊዜያዊ ኃላፊ ነገር ሲሉ ዘላቂውን ዘላለማዊ ህይወት እንዲረሱ እንዲዘነጉ አልነበረም። ቤተ ክርስቲያኗም አገሯም ከምሁራኑ የምትጠብቀው ሌላ ነበር። ዛሬ ግን የሚታየው የማይጠበቅ ሆነ። በጣም የሚያሳዝን ነው። እና ይህ መለያየታችን እራሱ ኃጢአት ነው። ኑዛዜ የሚያስፈልገው ነው። እንዲሁ አባቶቻችን ሲጸልዩ ሁልጊዜ ሲመርቁ፣ ምንድ ነው ታቦቱን ከመንበሩ፣ ሽማግሌን ከምንድን ነው የሚሉ፣ ሽማግሌን ካገሩ፣ ሹምን ከመንበሩ፣ እግዚአብሔር የሰጠውን ሹምን ከመንበሩ አታጥፋብን። በተለይ ሽማግሌን ካገሩ አታጥፋብን። ሽማግሌዎች ብዙዎች ናቸው። እግዚአብሔር ይመስገን የእድሜ ባለ ጸጋዎች በጣም ብዙዎች ናቸው። ነገር ግን አስታራቂ ሽማግሌ ጠፋ። አዋቂዎች ብዙዎች ናቸው። እውቀቱ ጥፋት ከሆነ ምን እውቀት ይባላል? እውቀቱ ጥፋት ከሆነ እኮ የአዳምና የሔዋን እውቀት ነው። ዲያብሎስ ምንድን ያላቸው? እግዚአብሔር እኮ በገነት ውስጥ ያለውን ያን የህይወት ዛፍሬ እንዳትበሉ የከለከላችሁ እኮ ፍጹም አዋቂዎች እንዳትሆኑ ነው አላቸው ዲያብሎስ ሔዋን ደግሞ ለእውቀት ጓጓጅ ያን እውቀት ለማግኘት ከእግዚአብሔር በላይ ለመሆን እግዚአብሔር ያወቀውን ሁሉ ለማወቅ ብላ እራሷ አሳተች፣ ወንድሟን አካሏን አዳምንም አሳተችው። እውቀትን ለማወቅ የበሉት ፍሬ ያደረገው ነገር ቢኖር ውጤቱ ራቁትነታቸውን ነው። አንብበነ ከሆነ ኦሪት ዘፍጥረት ምዕራፍ ሶስት እውቀት የሚያስገኘውን ፍሬ በሉ። በኋላ ግን አይተው ተማያውቁት በጸጋ ተሸፍኖ የሚኖረው የአዳም ራቁትነት ግልጥ ሆነ ለሔዋን፣ በጸጋ ተሸፍኖ የሚኖረው የሔዋን ራቁትነት ግልጥ ሆነ ለአዳም። ያገኙት ውጤት ቢኖር ሀፍረት። እንግዲህ እውቀቱ እንዲህ ከሆነ ሀፍረት ነው ለእኛ ለኢትዮጵያውያን። ዳንኤልም እንደዚህ ነው የሆነው፣ ይህን ነው የተናዘዘው። በእውነቱ የአባቶቻችን የአለቆቻችን እውቀት ሀፍረት ሆነብን። ስለዚህ ተመካከሩን ጀረባካችሁ ተመካከሩ እንጂ አንዳችን ለአንዳችን ራሳችን ዝቅ እናድርግ፣ እንጂ አንዳችን ለአንዳችን ኃጢአታችን እንናዘዝ፣ እንጂ ረባካችን እንቀራረብ። እስከ መቼው እግዚአብሔር ኢትዮጵያን እንደ ሕፃን ልጅ እያቆላመጠ ይኖራል? እግዚአብሔር እኮ መግረፊም ይችላል፣ አባት ነው። እግዚአብሔር እኮ እንደ እስራኤል ሰባ ዓመት ሙሉ ወደ ባቢሎን መበተን ይችላል። እግዚአብሔር እኮ እግዚአብሔር እኮ ስልጣን አለው እንደ እስራኤል ሁለት ሺህ ዓመት ሙሉ በዓለም እንደ ዘር መዝራት ይችላል እስከ መቼ ያቆላምጠናል እስከ መቼው ሲንከባከበናል ዛሬ እኮ ሁላችን በደለኞች ነን ብዙዎች ወንዶች ክርስቲያኖች የቃል ኪዳን ሚስታችን ቤት አስቀምጠው አስር አስራ አምስት ሚስት እንደ እስልምና ስርዓት አስር አስራ አምስት ሚስት ነው በየከተማው ሴት ነው በየከተማው ልጅ ነው ሴቶችም እንደዚያው ጎረምሶች ወጣቶችም እንደዚያው ካህናቱም ሁላችን እንደዚያው ሁላችንም በደለኞች ተያይዘን። ታዲያ መበደሉም ይሁን ትልቁ ኃጢአት እኮ በደላችን አለማወቃችን፣ ሁልጊዜ ጥፋታችን ለመሸፈን እግዚአብሔርን ማታለላችን ነው። እና በኃጢአታችን እናዘዝ፣ እባካችሁ በኃጢአታችን እናዘዝ። እያንዳንዳችን ብዙ ጉዳ አለብን። እግዚአብሔር ቃል ይሄን የሚለው እባካችሁ፣ ቤተ ክርስቲያናችን አገራችን እባካችሁ የጠላት መሳቂያ እናድርጋል። እግዚአብሔር እግዚአብሔር የሰጠንን እድል በቀላሉ አነየው። እንመካከር፣ እንቻቻል። እባካችሁ የተለያየ ነው አንድ ለመሆን እንመክር። በቤተ ክርስቲያንም በሌላውም በስጋዊ ነገር ሁሉ እባካችሁ ሽማግሌዎች ጸልዩን እንጸልይ። እባካችሁ እናቶች፣ በተለይ ምሁራኑ እባካችሁ እውቀታችሁን ካልሆነ እውቀታችሁን እግዚአብሔር እንዲባርክላችሁ ተንበርከኩ፣ እንንበርከክ እግዚአብሔር እውቀትን ከባረከ አቤት! መፍትሄው ሁሉን ነገር እንደ ሳተላይት ሲያየው መውጫ መንገዱን ሲያገኘው ነገሮች ሁሉ ሲገለጡ፣ ጨለማው ሲበራ፣ አዋቂዎችን ተስፋ የሚያደርጉ ህዝብ ሲደሰቱ፣ አገር ስትለማ፣ እግዚአብሔር እውቀትን ሲባርክ። ካልሆነ እውቀቱን በቅድሚያ አስባርኩ። ሽማግሌዎችም ካልሆነ እውቀቱን በቅድሚያ አስባርኩ። ካህናቱም ካልሆነ ክህነታችን በቅድሚያ እናስባርክ። መነኩሳታቱ ካልሆነ መንኩስናችን በቅድሚያ እናስባር። አስቀድመን የሰጠንን ነገር እንዲባርክልን እንዘጋጅ። ካልሆነ ወደ ሌላው ከመሄዳችን በፊት ኑዛዜ የሚያስፈልገንን ሆኖም ግን ደግሞ እኔ በኃጢአታችሁ በግል ህይወት ደረጃም ተናዘዙ ስል የምትናዘዙበት ካህንም ቢሆን ካህን መሆን አለበት። ለዚህ ነው በቤተ ክርስቲያናችን በቤተ ክርስቲያናችን ኃጢአታችሁን እርስ በርሳችሁ ተናዘዙ ብሎ የእግዚአብሔር ቃል ለካህን ብቻ የሆነው እንዲያውም ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን፣ ወደ ጥያቄዎች እንሄዳለን። አንደኛው ጥያቄ በአንደኛ ጴጥሮስ በአንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስት ና ቁጥር ዘጠኝ ላይ እንዲህ የሚል ቃል አለ። ይቅርታ እንግዲህ ደቂቃዎችን ወስጃለሁ። ቅዱሳችንም ዛሬ ቅርታ አድርግልኝ፣ ግዴ ነው። በአንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስትና ቁጥር ዘጠኝ እንዲህ ይላል ምእመናን በሙሉ ካህናት እንደሚባሉ በያዕቆብ ምዕራፍ አምስት ቁጥር አስራ ስድስት ደግሞ ኃጢአታችንን እርስ በርሳችን መናዘዝ እንደምንችል ይናገራል። ይህ ከሆነ ለምን የተወሰኑ ሰዎችን ብቻ ካህናት እንላለን? ኃጢአታችንንስ ለምን ለእነሱ ብቻ እንናዘዛለን? ይህ ጥያቄ ነው። ኃጢአታችሁን እርስ በርሳችሁ ተናዘዙ ነው ያለው። እንደገና ደግሞ ሁላችንም ምእመናን ሁላችሁ ደግሞ ካህናት እንደሆናችሁ ይናገራል ቅዱስ ጴጥሮስ በመልእክቱ። ታዲያ ለምን የተለዩ ሰዎችን ብቻ ካህናት እንላለን ነው ጥያቄው። መልሱ ካህን ማለት አገልጋይ ማለት ነው። ምእመናንም እንደየስጦታቸው የአገልግሎት ድርሻ አላቸው። ለምሳሌ ያህል በመዝሙር፣ በጉልበት፣ በገንዘብ በእውቀት በመሳሰሉት ለቤተ ክርስቲያን የሚያቀርቡት አገልግሎት መስዋዕት ይባላል። ይህን አገልግሎት የማቅረብ መብት አላቸው። ራሱ የምትሰጡት ገንዘብ ሁሉ ጸውሎት ሁሉ መስዋዕት ይባላል። ምስጋናው መስዋዕት ይባላል። ያን መስዋዕት ለማቅረብ መብት አላችሁ፣ ስልጣን አላችሁ ምእመናን። ስለዚህ ምእመናን ካህናት ይባላሉ። የማሰርና የመፍታት የቤተ መቅደስ መስዋዕትን የማዘጋጀት ቀድሶ የማቁረብ ስልጣን ግን ከምእመናን መካከል ለተጠሩ ወይም ለተወሰኑ ብቻ ነው። ለዚህም ሐዋርያት መረጃዎቻችን ናቸው። ከመቶ ሀያው ምእመናን መካከል አስራ ሁለቱን ብቻ መርጦ የቅዱስ ቁርባንን ምስጢር አሳይቷል። የማሰርንና የመፍታትን ስልጣንንም ለነሱ ብቻ ሲሰጥ ለሌላው አልሰጥምና ነው። ይህ ነው መልሱ። ጥያቄው እንደገና ኃጢአታችን እርስ በርሳችን ለመናዘዝ ደግሞ ይላል ኃጢአታችን እርስ በርሳችን ለመናዘዝ ደግሞ ከባድ ነው። ለምሳሌ ባል ከሚስቱ ተሰውሮ የሰራውን ኃጢአት ለሚስቱ ለመንገር ይከብደዋል። ሚስቱም እንደዚሁ፣ ሌላውም አንዱ ለሌላው ለመንገር እጅግ አስደንጋጭ ነው። ትከታተሉኛላችሁ? በእውነት እዚህ ላይ ልጠቁማችሁ የምፈልገው ብዙ ጓደኞችን ብዙ ጎረቤቶችን ገጥሟችሁ ይሆናል። ኃጢአታችን እርስ በርሳችን እንጂ ለካህን ብቻ እንድንናዘዝ ምን አለ? ይሄ የኦርቶዶክስ ትብትብ ነው። ይሄ እያንዳንዳችን ስልጣን አለን፣ እያንዳንዳችን አንዳችን ለአንዳችን መንገር እንችላለን የሚሉ ብዙዎች ናቸው። በእውነት እስኪ ከመካከላችን እውነቱን ተናገሩ። ባል ከሚስቱ ሰውሮ የሰራውን ኃጢአት ለሚስቱ ይነግራል? ይነግራል? ሚስት ከባሏ ሰውራ የሰራችውን ኃጢአትና በደል ለባሏ ትነግራለች? እንኳንና ባልና ሚስት፣ ወንድም ለወንድሙ፣ እህት ለእህት፣ እናት ለልጅ፣ ልጅ ለእናት፣ ከዚህ የበለጠ መቀራረብ የለም፣ ኃጢአታችን እንነጋገራለን በምንም አይነት አንች፣ በጣም ከባድ ነው፣ ከባድ ነው። እንኳን እንኳንና ባል ለሚስቱ ተሰውሮ የሰራውን ኃጢአት ሊነግር ለኔ ቢጤ ለሰካር አምጤስ ብቅል ምንድን ነው ብቅል ያባውን ማለት ኮዲ ያባውን ብቅል ያዋጣዋል ነው የሚባል። ይሄ በደህና ጊዜ የተናዘዘውን ኃጢአት ካህኑ ሲጠጣ የሚዘረዝረው ከሆነ እንዲያውም ባልና ሚስቱ ይፋታሉ። በጣም አስቸጋሪ ነገር። ምክንያቱም እሱ አባት ብሎ ተናዟል። እንግዲህ አንድ ሰው ከሰከረ እብድ ነው። ሳይነኩት ሳይጠሩት አቤት ይላል። ሳይጠይቁት ይናገራል፣ ይናዘዛል። ለሚስቱ ይናገርና ሊያፋታቸው ይችላል። ይህንም ጥንቃቄ ያስፈልጋል፣ ጥንቃቄ ያስፈልጋል። ለዚህ ነው ቤተ ክርስቲያናችን አባቶችን፣ አባቶችን ካህናትን መቃብር ናቸው የምትል። መቃብር በውስጡ ብዙ ጉድ ይዘዋል። ላዩ ግን ጥሩ ነው። አንድ አባትም በውስጡ ብዙ የምእመናንን ገመና ይይዛል፣ ላዩ ግን ደህና ነው። እንኳንና ባለ ሚስቱ ሚስት ለባሏ እንኳን አንዳችን ለአንዳችን ነው የምላችሁ። ካህን ለሆነው አባት ለሆነው እንኳን ሕይወቱን መርምሮ አጥንቶ እንጂ ከባድ ነው። ለምን ኃጢአታችን እንናዘዛለን ስንል ሌላ ኃጢአት ደግሞ ይፈጠርብናል። ኃጢአታችን ተናዘን በሰላም እንኖራለን ስንል ትዳራቸው ይፈርሳል፣ ሌላም ሌላም ጣጣ ይመጣል። ለዚህም እንኳ ጥንቃቄ ያስፈልገዋል። ሆኖም ግን ሆኖም ግን ይህን ተብሎ ደግሞ በሽፍንፍነት መጓዝ ደግሞ ጥሩ አይደለም። ተናዘዙ ነው የሚለው መጽሐፈ ምሳሌ ብያለሁ። ሀያ ቢያለው 28 13 ላይ ኃጢአቱን የሚሰውር መድኃኒት የለውም። ሌላ ሁለተኛው ጥያቄ ሁለተኛው ጥያቄ ካህኑ በኑዛዜ ጊዜ እግዚኦ መሐረነ ክርስቶስ፣ በኋላም ይባላል። ካህኑ በኑዛዜ ጊዜ እግዚኦ መሐረነ ክርስቶስ ወይም ፍቹ አቤቱ ክርስቶስ ይቅር በለን ማለት ነው አስራ ሁለት ጊዜ እንበል ይላሉ። ካህኑ እግዚኦ ማረነ ክርስቶስ አስራ ሁለት ጊዜ እንበል ይባላል አይደል እንዴ? ሁላችንም እነዚህ አስራ ሁለቱን ጓንት ቆጥረን እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ብለን አስራ ሁለት ጊዜ እግዚኦ ማረነ እንላለን። እንዲሁም ካህኑ ወዲያውኑ እግዚኦ ማረነ ክርስቶስ አስራ ሁለቱን ከጨረሱ በኋላ በእንተ እግዝእትነ ማርያም ማረነ ክርስቶስ ወይም ስለመቤታችን ማርያም ብለ ክርስቶስ ወይቅር በለን ማለት ነው። አስራ ሁለት ጊዜ እንበል ይላሉ አስራ ሁለት ጊዜ እንበል ይላሉ። ለምንድን ነው ይህ ነገር አስራ ሁለት ጊዜ እግዚኦ ማረነ ክርስቶስ አስራ ሁለት ጊዜ በእንተ ማርያም የሚሉት ለምንድን ነው? ትከታተሉኛላችሁ። በዘልምድ ብቻ አንጓዝ። ይሄን ነገር እንከታተለው። በየቀኑ የምንለው ነገር ነው የምንጠቀምበት ነገር እና መልሱ ምንድን ነው? መልሱ ሁለት ነው። አንደኛው እግዚአብሔር ስለ ቅዱስ ስሙ ብሎ ኃጢአትን ይቅር እንደሚል ቅዱስ መጽሐፍ ይናገራል እግዚአብሔር ስለ ቅዱስ ስሙ ብሎ ኃጢአትን ይቅር እንደሚል መጽሐፍ ቅዱስ ይናገራል። ለዚህም ነው ጌታችን ሆይ ስለ ቅዱስ ስምህ ብለህ ኃጢአታችን ይቅር በለን የምንለው። በማቴዎስ ወንጌል ምዕራፍ 28 19 ላይ ደግሞ የእግዚአብሔር ስም የእግዚአብሔር ስም አብ፣ ወልድ፣ መንፈስ ቅዱስ ይባላል። በግዕዛችን በኢትዮጵያዊነታችን በኢትዮጵያው የግዕዝ ፊደል አብ፣ ወልድ፣ መንፈስ ቅዱስ ይባላል። በፊደል ሲቆጠርም ቅዱስ ስሙ አብ ወልድ መንፈስ ቅዱስ የተባለው ቅዱስ ስሙ በፊደል ሲቆጠር ተመልከቱት፣ ቁጠሩ። አ አንድ ብ ሁለት ወ ሶስት ል አራት ድ አምስት መ ስድስት ን ሰባት ፈ ስምንት ስ ዘጠኝ ቅ አስር ዱ አስራ አንድ መጨረሻው አብ ወልድ መንፈስ ቅዱስ ፊደሎች ሲቆጠሩ አስራ ሁለት ይሆናሉ። እንደው ደፍረን ስለ ቅዱስ ስምህ እንኳን አንልም ቅዱሳት ስለሆኑት የስምህ ፊደሎች ማለት አስራ ሁለት አስራ ሁለት ስለሆኑት የስምህ ቅዱሳት ፊደሎች ብለህ ስለ እያንዳንዷ ፊደል ብለህ ይቅር በለን ለማለት አስራ ሁለት ጊዜ ጊዜው መሐረነ ክርስቶስ እንላለን። ጊዜው መሐረነ ክርስቶስ ማለት ክርስቶስ ይቅር በለን ማለት። ሌላው ሁለተኛው ያልኳችሁ ደግሞ ሁለተኛው ደግሞ አስራ ሁለት ሰዓት ሙሉ እግዚአብሔርን እንበድላለን። ውሸቴን ነው እንዴ? እግዚአብሔርን የማይበድል ሰው አለ? በሰዓት ውስጥ እግዚአብሔርን የማይበድል ከመካከላችን የለም። መበደል ማለት ብያለሁ፣ አይቶ መመኘት፣ ክፉ መናገር፣ መሳደብ፣ ዝም ብሎ እግዚአብሔርን ሚካኤልን ብሎ መማለ፣ ይሄ ሁሉ ኃጢአት ነው። አስራ ሁለት ሰዓት ሙሉ በድለንሃል። ስለዚህ አስራ ሁለት ሰዓት ሙሉ የበደልንህን የአስራ ሁለት ሰዓት በደል ይቅር በለን ለማለት አስራ ሁለት ጊዜ ጊዜው ማኅረነ ክርስቶስ እንላለን። ሌላው በእንተ እግዝእትነ ማርያም የምንለው ደግሞ በእንተ እግዝእትነ ማርያም አስራ ሁለት ጊዜ እንላለን። በእንተ እግዝእትነ ማርያም አስራ ሁለት ጊዜ ይቅር በለን የምንለው ደግሞ እመቤታችንን እየጠራ ነው። እንዲሁ አይደለም። በመጽሐፍ ቅዱስ ስንመለከት ስለ ምርጦቹ፣ ስለ ቅዱሳኑ ሲል የአንዲትን አገር በደል ይተዋል። የግለሰብን ኃጢያት ይተዋል ስለ ቅዱሳኑ ሲል የረዘመውን ያሳጥራል ይቅር ይላል። ባጭሩ ስለ ቅዱሳኑ ሲል የበደሉትን ሰዎች ይቅር ማለት ፈቃዱ በመሆኑ ደግሞ ከመረጣቸው ከቅዱሳኑ የመጀመሯ ድንግል ማርያም በመሆኗ ስለ ድንግል ማርያም ብለ አስራ ሁለት ጊዜ ይቅር በለን የምንለው ሰአተ ሌሊቱን ነው ሰአተ ሌሊቱን ነው። በአይምሯችን ማስታወስ ያለብን አስራ ሁለቱን ሰአተ መአልት ብቻ አይደለም አስራ ሁለቱን የቀን ሰዓቶች ብቻ አይደለም። የምንበድለው ሌሊት የምንበድለው አለን። ሌሊት አንድ ተኝተን ክፉ ነገር እናስባለን። ቆይ ነገ እንደዚህ አድርጌ፣ በዚህ ወጥቼ፣ በዚህ ወጥቼ፣ በዚህ አድርጌ እችን ሳንቲም መስረቅ አለብኝ። ነገ በዚህ አድርጌ፣ በዚህ ወጥቼ፣ እንደዚህ አድርጌ፣ እገሌን እንደዚህ ማድረግ አለብኝ፣ እገሊትን እንደዚህ ማድረግ አለብኝ። ተኝተንም ክፉ እናስባለን። ነገ ካልሆነ እገሌ ወደ ተባለው ጠንቋይ መሄድ አለብኝ። ነገ ካልሆነ በግ ማረር፣ ድም አፍሰስ፣ ቡን ማጤስ፣ እንትን ማለት፣ ቡን ማፍላት፣ ዕጣን ማጤስ አለብኝ ለዚህ ለሚያስቸግረኝ ለቤተሰቤ። ለምን የእናቴ አባቴ ውቃቢ ነው የሚያስቸግረኝ፣ እና ነገ መቼም ጧት በጧት መለድ ብዬ ጀበናውን መዘርጋት እንትን ማለት አለብኝ። ይህ ኃጢአት ነው። ደግሞ የሚገርማችሁ ማሰብ ብቻ አይምሰላችሁ። ቀንም ይሁን ከመተኛታችን በፊት ያሰብነውን ደግሞ ከተኛን በኋላ በድርጅት ስንፈጽመው እናድራለን። ስንቱን ኃጢአት በራእይ በህልም ስንገል ስንጨፍር ስንደንስ ስናሳድ በቀን ያሰብነውን ክፉ ነገር ስንፈጽም ነው የምናድረው። እና አንድ አንድም ቀን ከኃጢአት ነጽተን አናውቀም። ስለዚህ አስራ ሁለቱን ሰዓት የሌሊትን እንኳ በድለንሃል ይቅር በለን ለማለት ነው ነው እንግዲህ ጥያቄው የጥያቄው መልስ የሆነው ነው። እንግዲህ የዛሬ ትምህርታችን ስለ ኑዛዜ ነው። ኑዛዜ በብሉይ ኪዳን በሐዲስ ኪዳንም ያለ ነው። በመጽሐፍ ቅዱስ ኑዛዜ ለኢየሱስ ክርስቶስ የሚለው ሞኝነት ነው። ኢየሱስ ክርስቶስ ምን ስራውን ያውቃል? ምኑን ነው ምንናዘዝለት? መጽሐፉ የሚለን በብሉይም በአዲስም እርስ በርሳችሁ ተናዘዙን የሚለን፣ ፈቃዱ ከሆነ ፈቃዱ ከሆነ እግዚአብሔር አንዳችን ለአንዳችን እንድናዋርድ ለካህናት እንድናዋርድ ከፈቀደልን መናዘዙን የመሰለ የለም። እንናዘዝ። ስንናዘዝ ደግሞ ጥበብ የተመላ የተመላን እንሁን። ስንናዘዝ ደግሞ ትንሽ ትንሽን ተናግረን ትልቁን ልቡናችን ውስጥ አናስቀር። ለምን ያውቀዋልና እና ኃጢአቱን የደበቀ መድኃኒት የለውም ይላል እግዚአብሔር። ከዚህ ይሰውረን። በተለይ በተለይ አገራችን ኢትዮጵያን ቤተ ክርስቲያናችን ለማዳን እያንዳንዳችን ኃጢአተኞች መሆናችንን ለመናዘዝ ያብቃል እግዚአብሔር የተመሰግነ